ጸሎታ ሐሙስ ነው ዛሬ። ብርሃን ጸሎታ ሐሙስን ስታስቢ ምንድን ነው በጭንቅላትሽ የሚመጣ ወይም ትዝ የሚልሽ? ሁል ጊዜ ጸሎታ ጸሎተ ሐሙስን ሳስብ ጉልባን ነው ትዝ የሚለኝ። እዚህ አሜሪካንም ሆኜ ጉልባን ያልሰራሁበት ጊዜ አልነበረም። ኢትዮጵያ ባጠቃላይ እኔም አቀው በስንዴና የተፈተገ ስንዴ እና ባቄላ ነው የሚቀቀለው። በሰሜን አካባቢ ማለት ትግራይ ውስጥ ደግሞ ባቄላና ገብስ ይደረጋል። ከበሰለ በኋላ ጦስኝ ተፈጭቶ ጨውና ጦስኝ ይነሰነስበታል። ሲበላን በጣም ይጣፍጣል። እኔ በሚጥሚጣ ነው ማቀው። አዎ፣ እኔ ያው አዲስ አበባ ነው ያደግኩት እና በነገራችን ላይ በሚጥሚጣም ይበላል። ግን እኛ ያው ከቤት የለመድ ነው ማለት ነው። እናቴ ሁልጊዜ ጊዜ በጦስኝ ተሰራ ስለነበረ እኔ አዲስ አበባ ከሄድኩም በኋላም ያው እንደዛ ነው የምንሰራው። ሚጥሚጣ እንጨምርበታለን ግን ጦስኝ አይቀርም። እሺ፣ እዚህ አሜሪካ ነገር እንደምትቀቄ ነግረሽኛል። ባቄላውን ኬስ ነው የምታገኘው እንዲሆን እንኳን አይቼዋለሁ ተደርድሮ። እዚህ ባቄላው ብዙ ጊዜ የሀበሻ ሱቆች አሉ። ግን ደግሞ የሀበሻ ሱቆች ብቻ ሳይሆን ሌላ ሌላ ሱቆችም አሉ። ለምሳሌ ስፓኒሽ የስፓኒሽ ስቶር ሱቅ ከሄድ የሌላ አይነት ነገር የለም ስለዚህ አንድ ሙያ ተማርኩ ማለት ነው። ጦስ ንሽ ይበላለሁ እንግዲህ አቀቃቀል ነጋ አቀምስሻለሁ። ለነገሩ ሐሙስ መብላቱ ሐሙስ ይጀመራል እንጂ ጉልባን አርብም ይባላል። ምክንያቱም አርብ ጾም ተውሎ ከስግደት መልስ ጉልባን ነው የሚባላው እኛ ጋር ዊንታ እንግዲህ ከግማሽ ሕይወትሽን የኖርሹ በኢትዮጵያ ነው፣ ግማሽ ሕይወትሽን ደግሞ በኤርትራ። ጉልባን እና ጸሎታ ሐሙስ ምን እንደሚመስል በኤርትራ ንገሪ ነው? ኤርትራ ውስጥ ሀሙስ የሀሙስ ጸሎት ሀሙስ ጽግቦ በመባል በብዛት ይታወቃል። በእንደዛ ስም ነው የሚጠራው ይመስለኛል። ለአማርኛ ስሙ ንፍሮ ነው፣ በትግርኛ ግን ጥጥቆ ነው የሚባለው። ከተለያዩ አዝርእቶች ይሰባሰባል፣ ይሰራል። እንደየ ቦታው ወይ ክፍላት ሀገሩ ይለያያል። የሚመጡበት አዝርእቶች በቆሎ፣ ተከርክሮዋን፣ ስንዴ፣ ባቄላ። ምናልባት በኤርትራ እንደ ባህል የተለመደው ሀሙስ በየሰፈሩ እናቶች ወደ ደጅ ወጡና ከየግቢያቸው ወይ ከየቤታቸው ወጥተው ቡና ፍልተው ዳቦና ያንፍሮ ወይ ጥጥቆ የተባለውን እሱን ይዘው ውጭ ቡና ያፈላሉ። ላለፈው ሰው ሁሉ ደግሞ እሱን ያድላል። የጸሎተ ሐሙስ ዕለት ማለት የጸሎት ሐሙስ ዕለት፣ ምክንያቱም እደጅ ቡና የሚፈላው ግንቦት ነው። ለግንቦት ማርያምም ይደረጋል፣ ያም ይደረጋል። ግን የጸሎተ ሐሙስ ዕለትም እንደዚሁ ደጅ ታጥቦ ነው። ሊጽዮን በጣም ነው እዚህ አካባቢ የምትታወቀው። በወጥ ስራ በጣም ጎበዝ ናት። ወጧ በጣም ይጣፍጣል። በእግራጀን የሰራሁት ሁሉ ትላለች አንዳንዴ የሚጣፍጥ ነገር ይዛ መጥታል። እስቲ ስለጉልባን ደሞ አውሪ። ከድሬዳዋ ነው። ድሬዳዋ ነው ተወልደሽ ያደግሽው? ከዛ አዲስ አበባ ይኖረሻል ስ የድሬዷውንም ንገሪን፣ የአዲስ አበባውንም ንገሪን። የጸሎት ሐሙስ ድሬዷ ጸሎታ ሐሙስ ለ ጉልባን የሚቀቀል ቀን። ጉልባን ከስንዴ ና የባቄላ ክክ ነው የሚቀቀለው። ጠዋት ላይ ነው የሚጣደው። ምትኑ ስንዴው ይፈተጋል። መጀመሪያ ቀደም ብሎ ነው የሚዘጋጀው። ስንዴው ይፈተግና እስኪ ይሰጣል። የጉልባኑ ደግሞ የባቄላ የተከካ ባቄላ እንደዛው ታጥቦ ይደርቃል እና በደምብ ፀሐይ እንዲመታው ይደረጋል። ከመድረሱ በፊት ሁለቱም ምክንያቱም ከሰዓት በኋላ ላይ ድሬዳዋ የተለመደ ነገር አለ። ከቤተ ክርስቲያን መልስ አካባቢው ሰው ሰብሰብ ሰብሰብ ቢልና ይጠራራና ቅርብ ቅርብ የሆነ ጎረቤት ይጠራራና ቡና ይፈላል፣ ዳቦ ይቆረሳል። ከዛ ጉልባኑ ሚጥሚጣ ጣል ተደርጎበት ይበላልና ፍርክስክስ ብሎ በደንብ እንትን በስሎ ቀዝቅዞ ነው የሚበላው። አዲስ አበባም ተመሳሳይ ነው። ብዙ አዲስ አበባ ቦታዎች ያየሁት ከስንዴና ከባቄላ በተመሳሳይ መልኩ ሲሰራ ነው። መቼም በድሬዳዋ ከክርስትና ሃይማኖት ተከታዮች በተጨማሪ ብዙ ሙስሊሞችም ይኖራሉ። በዚህ በጸሎተ ሐሙስ ዕለት በተለየ አብሮ ከመብላቱ ምን የተመለከተ ነው ጉልባን። እንደውም በጣም ለየት የሚያደርገው ጥሩ ነጥብ ነው ያነሳሹ መስታወት። የጉልባን ቀን ሙስሊሙም የምንም የስጋ ነገር ስለማይነካ ስለማይነካካ እንደኛ ጾመም ስለሆነ ምግቡም ደግሞ ዳቦና ባቄላና ስንዴ ስለሆነ የጸሎት ሐሙስ ዕለት ሙስሊም ጎረቤትም ካለ ሙስሊም ጎረቤት ይመጣል። ካልመጣ እንኳን ይደረግና በትንሽ ሳህን ላይ የሚጥንጣ ተነስንሶ ቤት ሙስሊም ቤት ከሆነ ይላካል። በጣም የጋራ ኮመን የሆነ የሚያግባባቸው ነገር የጸሎት ሐሙስ ዕለት የሚቀቀለው ጉልባን ነው። የሙስሊምና የክርስቲያን ጎረቤታሞችን ሌላም ጥሩ ነገር አለ። ትላንትና የስካይላይን የሚባል የበርካታ ኢትዮጵያውያኖች የሚኖሩበት ሰፈር ቨርጂኒያ የሚገኘው ሄደን ነበርና እንዴት ነው በዓልን የሚያከብሩት የሚለውን ለማየት እዛ ሄደን ነበር። እዛ የጉልባን እህል በትንንሹ ስንዴና የባቄላው ልክ ኢትዮጵያ እንደሚደረገው ተፈትጎ ታጥቦ ስንዴውም ለብቻ ተቋጥሮ ባቄላውም እንደዛ ተደርጎ ለብቻው ሲሸጥ አግኝቼ ወስጄ ቤት ቀቀልኩት። ማታ እኔ ትግስትን የጉልባን ለመስማት ጓጉቻለሁ። ምክንያቱም አበላሉ ትንሽ ለየት ሚል ይመስለኛል። ትግስት ምን፣ ስለ ጉልባን እንግዲህ ያው እነሱ አውረተው ጨርሰዋል። የት አካባቢ ነው ተወልደሽ ያደግሽ? ተወልጄ ያደግኩት ሰላሌ አካባቢ ነው። እና እዛም የኦርቶዶክስ ሃይማኖት ተከታይ የሆኑ ሰዎች ጉልባን ይቀቅላሉ፣ ዛሬ ማለት ነው። እና በኦሮሚኛ ሱሞ ይባላል ጉልባንም የሚል ሰው አለ ማለት ነው። እና አንዳንድ ሰዎች ነጭ ማሽን ላይ ይጨምራሉ። እሱም ተፈትጎ፣ ምክንያቱም ባቄላው ሲበስል እንደ መብኳት ስለሚሆን ማሽላው ይጠብቃል እንደሱ እንዳያደርግ ይባልና ይደረግበታል ማለት ነው። ብቻ በድስት በብረድስት ሳይሆን በብዛት የሚቀቀለው በምንቸት ተቀላቅሎ በምንቸት ኖርማሊ ቢኮዝ እሳት ሲያድበት ቀስ ብሎ ይበስላል። በዛ ሲሆን ብረድስት ያጣድፈዋል። ሶ እንደሱ ይበስላል። ከዛ ብቻ ደስ ይላል። ፕሮሰሱ ነው ሞር ሰው እንጆይ የሚያደርገው በዚህ አጋጣሚ ለኢትዮጵያ ህዝብ መልካም የፋሲካ በዓል እመኛለሁ። ክርስትና ሃይማኖት ተከታዮች በተለይ ደግሞ ኦርቶዶክስ ሆነው ጾሙን ሲጾሙ ለነበሩ ሰዎች እንኳን አደረሳችሁ። እኔም ለክርስትና እምነት ተከታዮች እንኳን አደረሳችሁ። በዓሉን የሰላም የጤና ያደርግላችሁ ለእኛ ያድርግልን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤው አደረሳችሁ። ላለ ለሚቀጥለው ዓመት ደግሞ የሰላም የጤናና የብልጽግና ዓመት እንዲሆንልን ለኤርትራ ህዝብም ለኢትዮጵያ ህዝብም እመኛለሁ። አመሰግናችኋለሁ። በጣም እንግዲህ ዶሮውን ለመብላት ያብቃ።